የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በሽብር ወንጀል ተጠርጥረው ከተከሰሱት የኢንተርኔት አምደኞች መካከል በአንዱ ላይ ጥፋተኛ ነህ ብሎ የእስር ቅጣት በይኖበታል። ይሁንና የእስሩ ቅጣት ለሁለት ዓመታት ታግዶ እንዲቆይ ወስኗል። መለስካቸው አምሃ ዝርዝሩ ልኳል። አቃቢ ሕግ በእነ ሶሊያና ሽመልስ የክስ መዝገብ በሽብር ወንጀል ክስ ከመሠረተባቸው ዘጠኝ የኢንተርኔት አምደኞችና ጋዜጠኞች መካከል ሰባተኛ ተከሳሽ አቤል ዋበላ ባለፈው ሳምንት ችሎት ደፍረዋል በሚል ፍርድ ቤቱ የጥፋተኝነት ውሳኔ ያሳልፈበት ቆይቷል። በዛሬ ዕለት ፍርድ ቤቱ እንዳተተው ተከሳሹ ጥፋተኛ የተባለባቸውን የሕግ አንቀጾች ዘርዝሯል። ተከሳሽ በዕለቱ የችሎት ስነ ስርዓት በመጣስ ያደረገው ድርጊት ጥፋተኛ እንደሚያሰኘውም አስረድቷል። ይህ ጥፋት ሊያስከትል የሚችለውን ቅጣት በመዘርዘር ካተተ በኋላ የጥፋቱን ክብደትና ቅለት መዝኖ ተከሳሹን ያስተምራል ያለውን ቅጣት መወሰኑን ከተናገረ በኋላ አቤል አበላ በአራት ወራት ስርዓት እንዲቀጣ መወሰኑን ፍርድ ቤቱ አሳውቋል። ይሁን እንጂ የተከሳሽ ጠበቃ በዕለቱ ባቀረቡት አቤቱታ ተከሳሽ መብቱ የተነፈገው መስሎ ስለተሰማው እና በጊዜው በተፈጠረበት ስሜት ተገፍቶ ያደረገው ጥፋት መሆኑን ገልጸው ፍርድ ቤቱ በግሳጼ እንዲያልፈው መጠየቃቸውን አስታውሰዋል። ስለሆነም ይህ የቅጣት ውሳኔ እንዳለ ሆኖ ለሁለት ዓመት ታግዶ እንዲቆይ አዟል። ተከሳሹንም በእነዚህ በሁለት ዓመታት ተመሳሳይ ጥፋት እንዳይፈጽም አስጠንቅቆ ለሚቀጥለው ቀጠሮ ሰኔ 8 ቀን 2007 ዓ.ም እንዲቀርብ ትእዛዝ ሰጥቷል። አቃቤ ሕግ አቤል አበላን ጨምሮ በሌሎች ስምንት ተከሳሾች ላይ በሽብር ወንጀል ክስ ከመሠረተባቸው አያሌ ወራት አልፏል። በአሁኑ ወቅትም የአቃቤ ሕግ ማስረጃ እየተሰማ መሆኑ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ